ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥል እንደምናመሻችሁ የዛሬ እሁድ መጋቢት 27 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማ እግዜርና ቆንጂት ታዬነን በዛሬ መስታወት ባለፈው ሐሙስ ሰሜን ምስራቅ ኬንያ የሚገኘው ጋሬሳ ዩኒቨርሲቲ ኮሌጅ የአልሸባብ ታጣቂዎች 147 ሰዎችን ፈጅተዋል። በምሽቱ ትኩረት እንሰጠዋለን። ይኸው ሁኔታችንን እንደምታዩት ነው። ራቁቴን ነው፣ በሩጫ የወጣሁት። ምን እንደሆነ እንኳን ለማወቅ ጊዜ አልነበረንም። ከአደጋው የተረፉ ሰዎች የሰጡትን አስተያየትም የሚዘረዝር ዘገባ ይዘናል። በሌላው ዘገባችን ያለፈውን ወር የዓለም ሴቶች ቀንን ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ ተዘጋጅቶ በነበረ የተለያዩ ጉዳዮችን የዳሰሰ ውይይትን የተመለከተ ዘገባ እናክላለን። ተማሪዎቹ የተለያዩ ጥያቄዎችን ያነሳሉ። አንደኛው ጥያቄ በትምህርት ቤቶች አካባቢ የሚደረግ ትንኮሳ ነው። ይሄ ትንኮሳ በመምህራን፣ በተማሪዎች በልጆቹ አስተዳደር ሰራተኞች፣ እንዲሁም በአካባቢ ሰዎች የሚገኙ ትንኮሳዎችን እንደ ጾታዊ ትንኮሳ ማለት ጥያቄ ጾታዊ ትንኮሳ ሴክሹአል ሀራስመንት የሚባለው ማለት ነው። እሱ እንደ አንድ ጥያቄ የሚያነሱት ነገር ነው። ወይዘሮ አብነት ጣሰው ትባላለች። በኤፍኤችአይ አዲስ አበባ በሚገኘው መስሪያ ቤቱ የዩኒቨርሲቲ ሴት ተማሪዎች ስኬት ላይ የሚሰራ ክፍል ባልደረባ ነች። ዛሬ ምሽት እናቅርባታለን። ሌላኛው የምሽቱ የስቱዲዮ እንግዳችን ደግሞ ወጣት ሙዚቀኛ ነው። ተመስገን ገብረ እግዚአብሔር ተሙ ባለፈው ወር በዚህ በዋሽንግተን ዲሲ የሙዚቃ ስራዎቹን አቅርበዋል። አብሮን ያመሻል። ደሳላይ መኮንን ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ባለፈው ሐሙስ በኬንያ ጋሪሳ ዩኒቨርሲቲ 148 ሰዎችን ከገድሉት የአልሻባብ ታጣቂዎች አንደኛው የኬንያ ባለሥልጣን ልጅ መሆኑን ፖሊሶች አረጋግጠዋል። የሀገር አስተዳደር ሚኒስቴር ቃል አቀባይ ወንዳ ጆካ ዛሬ እንደተናገሩት ባለሥልጣኑ ቀደም ብለው ልጃቸው መሰወሩን ገልጸው ነበር። የባለሥልጣኑ ልጅ መሆኑ የተረጋገጠው አብድራሂም አብዱላሂ ሐሙስ ዕለት ከተገደሉት አራት አጥፍቶ ጠፊ ታጣቂዎች አንደኛው ነው ተብሏል። ይህ በእንዲህ እንዳለ ኬንያ በውጭ የሚከበረውን የዛሬውን የፋሲካ በዓል የእልቂቱ ሰለባዎች በጸሎት የሚታወሱበት ቀን ሆኖ እንዲውል አድርጋለች። የጸሎት ስነ ሥርዓቶች በመላ ሀገሪቱ ዙሪያ የተካሄዱት ግን ከፍተኛ የጸጥታ ጥበቃ ተደርጎ መሆኑ ተዘግቧል። ዛሬ ማዕከላዊ ካይሮ ከተማ አቅራቢያ የደረሰ የቦምብ ፍንዳታ አንድ ድልድይ መምታቱና በትንሹ ለአንድ ሰው ሕይወት መጥፋት ምክንያት እንደሆነ የግብፅ ባለሥልጣናት አስታውቀዋል። የቦምቡ ጥቃት ሰለባም የፖሊስ መኮንን ነው ተብሏል። በባለሥልጣናቱ ማብራሪያ መሠረት ፍንዳታው የደረሰው ለድልድዩ ቅርበት ባለው የፖሊስ ፍተሻ ኬላ ላይ ነው። ድልድዩ ሁለቱን የካይሮ እህትማማች ከተሞች ጂዛንና ዛማለክን ያገናኛል። ኤኤፍፒ የፈረንሳይ ዜና ወኪል እንደዘገበው ፍንዳታው የደረሰው የአነስተኛ አውቶቡሱ አሽከርካሪ ለፖሊሱ ጥያቄ ለማቅረብ ባቆመበት ወቅት ነው። የየመን ሁቲ ሽምቅ ተዋጊዎች በደቡባዊቷ የአደን ከተማ ይዞታቸውን በማስፋት ቀጥለዋል። ይህ የሆነውም በሳውዲ አረቢያ የሚመራው የአረብ ሀገሮች የአየር ድብደባ ባላቋረጠበት ሁኔታ ነው ተብሏል። በፈረንሳይ ዜና አገልግሎት ዘገባ መሠረት አማጽያኑ በዛሬው ዕለት የክፍለ ግዛቱን ከተማ የመንግስት ዋና መስሪያ ቤት የግዛቲቱን ዋና አስተዳዳሪ ቢሮ ጨምሮ ተቆጣጥረዋል። ሳውዲ አረቢያ በሁቲ አማጽያን ላይ የከፈተችውን ወታደራዊ ዘመቻ ጋብ አድርጋ ለሲቪሎች እርዳታ ማድረስና ባዕዳን ዜጎችን ማስወጣት ይቻል ዘንድ ሩሲያና ዓለም አቀፉ የቀይ መስቀል ኮሚቴ ተማጽኖ አቅርበዋል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሙስሊም ነውጠኞች ከደማስቆ ከተማ ወጣ ብለው የሚገኙ የአብዛኞቹን ፍልስጤማውያን ስደተኞች ካምፖች ይቆጣጠራሉ ሲል አንድ የሶሪያን የሰብዓዊ መብቶች ጉዳይ የሚከታተል ቡድን አስታውቋል። በቡድኑ መግለጫ መሠረት ራሱን እስላማዊ መንግሥት እያለ የሚጠራውና የአልኑስራ ግንባር ተዋጊዎች ዘጠና ከመቶ የሚሆነውን የያምሩክ ስደተኞች ካምፕ ተቆጣጥረዋል። እነዚህ ሁለት ቡድኖች የሶሪያውን ፍልስጤን ሚሊሽያ ጨምሮ የደማስቆን መንግስት የሚቃወሙ ሌሎች አማጽያንን ቡድኖች ይዋጋሉ። የተባበሩት መንግስታት ባለሥልጣናትም የሶሪያ ኃይሎች ካምፑን በከባድ ጦር መሳሪያ ይደበድቡ እንደነበር አስታውቀዋል። ባለፉት ሳምንታት የደረሱ ግጭቶች ካምፕ ውስጥ የሚገኙ ሕፃናትን ጨምሮ 18 ሺ ያህል ሲቪሎችን መሄጃ አሳጥቷል። የፈረንሳይ ዜና ወኪል ግን አንዳንዶች ማምለጣቸውን ዘግቧል። አዣንስ ፍራንስ ፕሬስ አንዋር አብዱልሃዲ የተባሉትን የፍልስጤም ነጻ አውጪ ግንባር ባለሥልጣን ጠቅሶ አራት መቶ የሚሆኑ ቤተሰቦች ከትላንት በስቲያ አርብና ትላንት ቅዳሜ ወደ ዛሂራ አውራጃ የሚወስዱ ሁለት መንገዶችን በመጠቀም ከካምፑ ማምለጥ ችለዋል ማለታቸውን ገልጿል። ጎዳናዎቹን የሚቆጣጠሩት የመንግስቱ ወታደሮች ናቸው። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዓለም ሀያላን መንግስታትና ኢራን የደረሱበትን ጊዜያዊ የኑክሌር ስምምነት አጥብቀው እያወገዙ ነው። ስምምነቱ ያችን አሸባሪ ሀገር ከግዙፍ መዋቅር ጋር በመተው የኑክሌር ጦር መሳሪያ ባለቤት የሚያደርጋት ነው ብለዋል። ኔታንያሁ ዛሬ ኤንቢሲ በተባለው የአሜሪካ ቴሌቪዥን ላይ ቀርበው ሲናገሩም በቴህራን ላይ የተጣለው ማዕቀብ ከተነሳ ኢራን በቢሊዮኖች የምታገኘውን ዶላር በዓለም ዙሪያ ሽብርተኝነትን ለማስፋፋትና የመካከለኛውን ምስራቅ ለመቆጣጠር ያስችላታል ሲሉም አክለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ሞሐመድ ጃቫድ ዛሪፍ በበኩላቸው ትናንት በመንግስታዊ ቴሌቪዥን ቀርበው ሲናገሩ ምዕራባውያኑ በሰኔ ወር ላይ ይፈርማል ተብሎ ከሚጠበቀው የመጨረሻዊ ኑክሌር ስምምነት ካፈነገጡ ቴህራን አሁን ወደምትገኝበት የኑክሌር ግንባታ እንቅስቃሴ ደረጃ ትመለሳለች ብለዋል። እኛ የገባነው ቃል እንደምንጠብቅ፣ ሌሎች ግን ውሉን ለሌላ ግባቸው መጠቀሚያ ሊያደርጉት እንደሚሞክሩ ለዓለም እናረጋግጣለን ያሉት የኢራን ውጭ ጉዳይ ሚኒስትር ሌላው ወገን የሚፈጽመው ጥሰት የእኛን ብሔራዊ ጥቅም ከጎዳ ያኔ ምን እርምጃ እንደምንወስድ እንወስናለን ሲሉም አስረድተዋል። ዛሪፍ አክለውም ድርድሩ ባለፈው ሳምንት ሎዛን በሚካሄድበት ወቅት ማዕቀቡን አስመልክቶ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሊፍት ወይም ሰስፔንድ፣ ማለትም ይነሳል ወይም ይታገዳል የሚሉ ቃላቶችን እንዳይጠቀሙ ነግሬያቸዋለሁ ብለዋል። ቃላቶቹ አሻሚ በመሆናቸው ማዕቀቦች ሁሉ ተነስተዋል በሚል መተካት አለባቸው ሲሉ አስረድተዋል። ዜናው አበቃው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የምሽቱ የመስተዋት አዘጋጅና አቅራቢዎች ቆንጅ ይታየና ሄኖክ ሰማ ጊዜር ነን። በምሽቱ ዝግጅታችን ባለፈው ሐሙስ ሰሜን ምስራቅ ኬንያ ጋሪሳ በሚገኘው የመምህራን ማሰልጠኛ ዩኒቨርሲቲ ኮሌጅ የአልሸባብ ታጣቂዎች ያደረሱትን ጥቃት የተመለከተ ዘገባ፣ ያለፈውን ወር የዓለም የሴቶች ቀን ምክንያት በማድረግ በአዲስ አበባ ዩኒቨርስቲ ተዘጋጅቶ በነበረ የተለያዩ ጉዳዮችን የዳሰሰ ውይይት የምሽቱ የስቱዲዮ እንግዳችን ደግሞ ተመስገን ገብረ እግዚአብሔር ተሙ ነው። ግሩም ሙዚቀኛ፣ ለምን ከዜማዎቹ አንድ አንጋብዛቸውም? ቆንጅት፣ ጥሩ ሀሳብ። ከማውራት መስራት ወይም ማሰማት ይቀላል። አደ፣ በደንብ እንጂ Fell the gate, Satoshi. Get

Benito, Benito, Benito Benito, Benito, Benito Get ker ker alni, alni,

Al will Mosa, Freddie, Natalie,

በነገር ላይ ልቤ ነዶ ልቤ ነዶ ሲል ሰሞኑን ነዳጅ ዋጋው ረክሶ የለም፣ ቆንጅ ልቤ ነደደ ልት ላይ ነው ብዬ። አይ አንዱ ምን አለመሰለሽ፣ እንዴት ነው የነዳጅ ዋጋ ረከሰ ሲሉ ነዳጅስ ሞልቷል አለ። ግን አናዳጅም እንዲሁ ብሎ ነው። ወደ ተከታዩ ስለ አናዳጅ አንድ ነገር አንረሳም ተናዳጅ ይሞታል፣ አናዳጅ አይሞትም የሚል ግጥም አለ፣ ዋናው ስንኝ ጠፋኝ እንጂ። አናዳጅ ሞታል፣ አናዳጅ አይሞት። ስለዚህ አለመናደድ ነው። ቀጣዩም ለነገሩ የሚያናድድ ዘገባ ነው ያለን። ባለፈው ሐሙስ ሰሜን ምስራቅ ኬንያ ጋሪሳ ከተማ በሚገኘው የመምህራን ማሰልጠኛ ዩኒቨርሲቲ ኮሌጅ ውስጥ የአልሸባብ ታጣቂዎች አንድ መቶ አርባ ሰዎችን ፈጅተዋል። ያው ዜናውን ስንዘግብበት የቆየ ነው ነው ቆንጅት የሀገሪቱ የጸጥታ ሀይሎች አራቱን የአልሸባብ ታጣቂዎች እንደ ገደሏቸውም ተዘግቧል። ኬንያ ላይ በተደጋጋሚ ጥቃቶችን ያደረሰው ጽንፈኛ ቡድን የዚህኛው ጭካኔ የተሞላበት ጥቃት ጠንሳሽና አቀነባባሪ እየታደነ እንደሚገኝም የኬንያ ባለስልጣናት ገልጸዋል። አሉላ ከበደ ዝርዝር ዜናዎቹን ያቀርብልናል። ኬንያ ላይ በተደጋጋሚ ጥቃቶችን ያደረሰው ጽንፈኛ ቡድን ምናልባትም ረዘም ላለ ጊዜ ሲያቅድና ሲያውጥንጥን ሳይቆይ አልቀረም የተባለለትንና ከመቼውም በላይ በከፋ ጭካኔ የፈጸመው የዚህ ጥቃት ጠንሳሽና አቀነባባሪ እየታደነ ነው። ገና በማለዳው በጋሪሳ ዩኒቨርሲቲ የመማሪያና የመኖሪያ ክፍሎች የዘነመው የጥይት ውርጅብኝ ተማሪዎቹን በከፍተኛ ሽብርና ድንጋጤ ወዳገኙበትና ወደ ቀናቸው አቅጣጫ እንዲበትኑ አደረጋቸው። ከሁኔታው መገመት እንደምትችሉት እርቃኔን እንደሆንኩ ነበር ለመሮጥ የተገደድኩት። ምን እንደተፈጠረ እንኳን ለመገመት እድል አልነበረንም። ሌላ በጥቃቱ የተጠለፈ ተማሪ ደግሞ ይህን ይላል። ተኩስ ከፈቱብን። በሩ ላይ ሆኖ የሚተኩስ አንድ አንጋች ነበረ በመስኮት ዘሎ ለመዳን መሞከር ብቸኛው አማራጭ ነበርና ያኔ ይመስለኛል እግሬ ላይ በጥይት የተመታሁት። በመስኮት ዘልዬ የተወረወርኩና ከወደቅሁበት ተነስቼ ወደ በሩ መሮጥ ያስኩኝ ያኔ ነው። አንድ በሞተር ቢስክሌት የነበረ ሰው አግኝቶ ሆስፒታል ያደረሰኝ። ያለማቋረጥ በሚሰማው የተኩስ ድምፅ ከመኝታቸው የተቀሰቀሱት ተማሪዎች በእጅጉ እንደተሸበሩ፣ እግራቸው ወደ አመራቸው ከመሮጥ በስተቀር የሚሄዱበትን እንኳን በውል አያውቁም ነበር። እማኞች እንዳስረዱትም በድንግርግሩ ወደ አጥቂዎቻቸው ጠመንጃ አፈሙዝ የሚሮጡም ነበሩበት። ስልሳ አምስት ቁስለኞች ናቸው ወደ ሆስፒታል የተወሰዱት። ከእነኚህም ውስጥ አራቱ ክፉኛ የተጎዱ ሲሆን፣ አብዛኞቹም በጥይት ነው የቆሰሉት፣ ያሉት የኬንያ ቀይ መስቀል ማህበሯ ባለሙያ ናቸው። በመጨረሻው አራቱን አሸባሪዎች የገደሉት የኬንያ ጸጥታ ሠራተኞች አብላጫውን የቀኑን ጊዜ የዩኒቨርሲቲውን ቅጥር ግቢ አጥረው ሲንቀሳቀሱ ነው ያሉት። ኬንያውያንን እንዲረጋጉ የጠየቁት የኬንያው ፕሬዚዳንት ኡሁሩ ኬንያታ ዜጎች ማናቸውንም አይነት የጥቃት አደጋ የሚደቅን ሁኔታ በተመለከቱ ጊዜ በአፋጣኝ ለጸጥታ ሠራተኞች እንዲጠቁሙም አሳስበዋል ስ ስ ጠላቶቻችንን በያሉበት አድነን ለመያዝና ለመደምሰስ እየተንቀሳቀስን በምንገኝበት ሰዓት ዜጎች በመላው አገሪቱ ሁኔታዎችን በጥንቃቄ እንዲከታተሉ ያስፈልጋል። የአራቱን አሸባሪዎች በጸጥታ ኃይሎች መገደል ተከትሎም የኬንያው የአገር ውስጥ ሚኒስቴር ትላንት ከሰዓት በኋላ ባወጣው መግለጫ ወታደራዊ ኦፕሬሽኑ መጠናቀቁን ይፋ አደረገ። ቁጥራቸው ከስምንት መቶ በላይ ከሚደርሰው ዩኒቨርሲቲ ተማሪዎችም በሰላም መትረፋቸው የተረጋገጠው ቁጥራቸው ከአምስት መቶ ከፍ ያለ ነው። ይህ በእንዲህ እንዳለ የሚኒስትር መስሪያ ቤቱ ለሽብር ጥቃቱ አቀነባባሪና አውጠንጣኝ ያለበትን ለጠቆመ ሰው የ215000 ዶላር ካሳ እንደሚሰጥ ያስታወቀበትን በራሪ ወረቀት አሰራጨ። ፍጅቱን በማውገዝ ለጥቃቱ ሰለባ ለሆኑት ያደረባቸውን የሐዘን ስሜት የገለጡት ደግሞ የተባበሩት መንግስታት ዋና ጸሐፊ ባንኪሙን፣ ወንጀለኞቹ ተይዘው በአፋጣኝ ሕግ ፊት ይቀርባሉ የሚል ተስፋ እንዳላቸው ገለጡ። ቃል አቀባያቸው ፋርሃን ሐኩ፣ ከኬንያ መንግሥትና ሕዝብ ጋር ያላቸውን አጋርነት ያስታወሱት ዋና ጸሐፊ ባንኪሙን የተባበሩት መንግሥታት ድርጅት ኬንያና የአካባቢው ሀገሮች ሽብርተኝነትን ለመከላከልና ጽንፈኝነትን ለመዋጋት ለያዙት ጸረ ሽብር ትግል የሚሰጠውን ያልተቋረጠ እርዳታ ቀጣይነት አረጋግጠዋል። የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ናይሮቢ አሸባሪ ቡድኖችን ለመዋጋት በሶማሊያ ምድር ወታደሮቿን ማሰማራቷን ለመቃወም በተደጋጋሚ በኬንያ ላይ የሽብር ጥቃት ማድረሱ ይታወቃል። እናም ይህ የአልሻባብ ጥቃት በሰዎች ሕይወት ላይ ካደረሰው ዘግናኝ ጉዳት በተጨማሪ በኬንያ የቱሪዝም ኢንዱስትሪ ላይም ከፍተኛ ጉዳት ማድረሱ ተዘግቧል። ወደ ቀጣዩ ቅንብር ስናልፍ በሴቶችና ቤተሰብ ፕሮግራም የተጀመረ ዝግጅት ነው ያለን። ያለፈውን ወር የዓለም የሴቶች ቀን ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ ተዘጋጅቶ በነበረ ቅንብር ላይ ተመርኩዞ የተለያዩ ጉዳዮችን የዳሰሰ ውይይት ነው አዲስ አበባ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ዩኤስኤአይዲና የተለያዩ ድርጅቶች ያስተባበሩት በስራቸው ስኬትን ያስመዘገቡ ታዋቂ ሴቶችን ከዩኒቨርስቲ ሴት ተማሪዎች ጋር በማስተዋወቅ የተካሄደ ዝግጅት ነበር። የዩናይትድ ስቴትስ አምባሳደር ፓትሪሽያ ሃስላክ የኢትዮጵያ የምርት ገበያ መስራች ዶክተር ሌኒ ገብረ መድህንን ጨምሮ ታዋቂ ሴቶች ለተማሪዎቹ ልምዳቸውን፣ ፈተናዎቻቸውንና እንዴት ፈተናዎቻቸውን እንደተወጡ ያወሱበት ነበር። ይህን ዝግጅት በማቀነባበር ከተሳተፉት አንዷ ወይዘሮ አብነት ጣሰው በአዲስ አበባ ፋሚሊ ሄልት ኢንተርናሽናል በተባለው መስሪያ ቤት ከፍተኛ አማካሪ ስትሆን ወይዘሮ አብነት ከስራዎቿ አንዱ የዩኒቨርስቲ ሴት ተማሪዎች የትምህርት ስኬትን የተመለከተ ነው። ባለፈው ስርጭት በዚህ ጉዳይ ላይ ሄደንበታል። የዩኒቨርስቲ ሴት ተማሪዎች የሚገጥሟቸው ችግሮች ምንድን ናቸው? ከዚያ እንጀምራለን። የዛሬውን ሄኖክ ሜንተርሽፕ ወይ ደግሞ በታላላቅ እህቶቻቸው ምክር የሚያገኙበት ሌላኛው ደግሞ የተለያዩ የንጽህና መጠበቂያና የትምህርት መርጃ መሳሪያዎችን የሚያገኙበት ፕሮግራም ላይ ነው የሚሰራው። ፈንድ የሚያደርገው ደግሞ ዩኤስኤድ ኢትዮጵያ ነው። በቅርቡ የአለም አቀፍ የሴቶች ቀንን ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ የእናንተ መስሪያ ቤትም የተሳተፈበት ዝግጅት ነበረ። ስለሱ ትገልጭልናለሽ? ወይዘሮ አብነት እሺ። ያው በየአመቱ ማርች ኤይት የዓለም አቀፍ የሴቶች ቀን ይከበራል። እዚህ ኢትዮጵያ ውስጥም የተለያዩ ድርጅቶች የተለያዩ ስራዎችን ሲሰሩ ነበረ። እኛም ከአዲስ አበባ ዩኒቨርሲቲና ከዩኤስኤድ ኢትዮጵያ እንዲሁም ከአሜሪካ ኤምባሲ ጋር በመተባበር ይሄንን ቀን ለማክበር ማርች አምስት ላይ ነበረ ፕሮግራማችንን እያደረግነው። ይሄ ፕሮግራም ዋና ዓላማ ብሎ ይዞ የተነሳው ትንሽ የምናያቸውን የሚታዩትን ሴቶች ለልጆቻችን አምጥቶ ለሴት ተማሪዎች አምጥቶ እነሱን ማሳየት እነሱን ማስተዋወቅ የእነሱን የስኬት ሚስጥር ለልጆቹ መንገር እንዲሁም በመንገዳቸው ሁሉ ሲመጡ ሲያልፉ የገጠሟቸውን ጥሩ መሆነ በጣም ቻሌንጅ ያደረጓቸውን ያስቸገሯቸውን ጉዳዮች ለልጆች ነግረዋቸው ኢንስፓየርድ እንዲሆኑ ወይ ተነሳሽነት እንዲፈጠር ልጆቹ በትምህርታቸው ማመን እንዲችሉ ትምህርታቸውን ስኬታማ እንዲሆኑ ከስኬታማነት ጀርባ ያሉ ምስጢሮችን እንዲያውቁና በዛውም በማየት ሰዎችን እንደ አሪያ አድርገው እንዲንቀሳቀሱ በተለይ ደግሞ ሴቶችን ያው እንደሚታወቀው በእኛ አገር ደረጃ ብዙ ጎልቶ በጣም በብዛት ጎልቶ የሚታዩ ሴቶች የሉንም። በተለይ ይሄ በእኛ አገር ደረጃም ብቻ ሳይሆን በዓለም ደረጃም የሚታይ ነገር ነው እና ጥቂትም ቢሆኑ እነዚህ የጎሉትን ሰዎች አምጥቶ ለሎቹ ማስተዋወቅ የራሱ የሆነ ፖዚቲቭ የሆነ ወይም ደግሞ መልካም ጎን አለው። ይነቃቃሉ። ለካ እንደነዚህ ሴቶች መሆን እችላለሁ። ሴት ሆኜ ብዙ ነገር አችል ማድረግ፣ ማግኘት እችላለሁ ብለው እንዲያስቡ ያደር ይሄንን ውይይት ወይም ይሄንን ስራ ከጀመራችሁበት ጊዜ አንስቶ በዩኒቨርስቲ ተማሪዎቹ በሴቶቹ ተማሪዎች ዘንድ ያሉ ዋና ዋና ጉዳዮች ወይም ዋና ዋና ችግሮች ከታላላቅ እህቶቻቸው ጋር መመካከር የሚፈልጉበት ወይም እናንተ በምታቀርቧቸው ታዋቂ ሴቶች ምክር ማግኘት የሚሹበት ትልልቁ ችግር ምንድን ነው? ያው አንዳንድ ጊዜ ምንድን ነው ተማሪዎቹ የተለያዩ ጥያቄዎችን ያነሳሉ። አንደኛው ጥያቄ በትምህርት ቤቶች አካባቢ የሚደረግ ትንኮሳ ነው። ይሄ ትንኮሳ በመምህራን ባስተማሪ፣ ማን ነው? በተማሪዎች በልጆች አስተዳደር ሰራተኞቹ እንዲሁም በአካባቢ ሰዎች የሚገኙ ትንኮሳዎችን እንደ አንድ ጾታዊ ትንኮሳ ማለት ነው። ጥያቄ ጾታዊ ትንኮሳ ሴክሱዋል ሀራስመንት የሚባለው ማለት ነው። እሱ እንደ አንድ ጥያቄ የሚያነሱት ነገር ነው። ለሴቶችም ይሄ ፓርቲኩላር ይሆናል ለነሱ፣ የእነሱን ብቻ ችግር ይሆናል። ብዙ ጊዜ ሌላው እንደው እንደ አጠቃላይ የሚያነሱት ነገር ስኬትን መፍራት ምክንያቱም በማህበረሰባችን እንደምታውቂው የተዛባ የስርዓተ ጾታ አመለካከት ነው ያለው እና በዚህ በተዛባ የስርዓተ ጾታ አመለካከት ምክንያት ሴቶች አይችሉም፣ ቢማሩም ከአንድ ዲግሪ ባያልፉም እንደ ከተማሩ ይማሩ ተብሎ እንኳን እዛ ድረስ ከደረሱ ማለት ነው። ያ ወደታች ስንወድ ከአንደኛ ደረጃ ከፍ እያልን በመጣን ቁጥር የሴቶቹ ቁጥር እየተመናመነ እየተመናመነ እየተመናመነ ይመጣና ልክ ዩኒቨርሲቲ ላይ ሲደርስ ደግሞ ከሰላሳ በመቶም አልዘለለም ስለገና የመቀበል ምጣኔው ማለት ነው። ተማሪዎቹን ወደ ዩኒቨርሲቲ እዛም ደርሶ ደግሞ ስኬታማ ሆኖ መውጣት ሌላው ትልቁ ቻሌንጅ ነው። ምክንያቱም የመውደቅ ምጣኔ እዚህም መጥተው ይወድቃሉ ልጆች። አንደኛ አመት ላይ መውደቅ አለ። ከዛ እያለ ሁለተኛ አመት ላይ እስከ መመረቅ ድረስ እስካልጠነከሩ እና በትምህርታቸው ጎበዝ እስካልሆኑ የሚያጋጥሟቸውን ችግሮች ትንሽ ወደ ጎን እያሉ እንደምንም እነሱን እያለፉ ለመሄድ ያው የፐርሰፕሽን ጉዳይ አመለካከት ጉዳይ አንደኛው ትልቁ ጥያቄ ነው። ሰዎች ምን ያህል ለሴቶች ከትምህርት መውደቅ ትኩረት ይሰጣሉ? አንዳንድ ጊዜ ወንድ ከሚወድቅና ሴት ከምትወድቅ ኢትስ ኦኬ ሴት ብትወድቅ ወይም ደግሞ የተሻለ ማህበረሰቡ ፐኒሽመንቱም ብዙም የለም። ሴቶች ላይ ትምህርት ብዙም አይጠበቅም። እና በዚህ እና በተለያዩ ምክንያቶች ማህበረሰቡ ውስጥ ባለ የተዛባ አመለካከት ምክንያት የሴቶች ትምህርት ወደኋላ የሚጎተትበትን ነገር ነው። እስካሁን ድረስ ያው በልምዳችን ያየ ነው እና ይሄ ደግሞ ብዙዎቹ ለስኬት በጣም የተነሳሽነት እንዲጎድላቸው ያደርጋቸዋል ማለት ነው። ስለዚህ ይሄ ትልቁ ጥያቄያቸው እንደሁም እንዴት ቻላችሁት ነው። አሁን እንደዚህ ትላልቅ ሰዎች እንደ ዶክተር ሌኒ አይነቱን እንደ የት ነበርሽ አይነቱን ስንመጣ ስናመጣ እና ስናሳያቸው እንዴት አለፋችሁት ያንን ሁሉ። በጣም ብዙ ቻሌንጅ አለ ዩኒቨርሲቲ ውስጥ አንዳንድ አስተማሪዎች ለምሳሌ ጥሩ ውጤት አይሰጡም ብለው የሚያስቡ ልጆች አሉ። እንዲሁ በሩመር ደረጃም ይዘው የሚመጡት ማለት ነው እና አስተማሪዎች ጋር የምታገኙት ቻሌንጅ አለ። ከእንደገና የገንዘብ ችግርም ሊኖር ይችላል። ውስጥ ምግብ ስለተበላ ወይም ደግሞ መተኛ ቦታ ስለተገኘ ለአንድ ሰው የሚያስፈልገው ምግብና መተኛ ማለት አይደለምና ተሟላ ማለት አይደለም። እነዚህ ልጆች በጣም ብዙ ሌሎች የሚፈልጓቸው ነገሮች አሉ ሳይኖራቸው እንኳን አንድ ትልቅ የምታየው ነገር ምሳሌ አንድ ልጅ የተሻለ ነገር መልበስ ትፈልጋለች ስለምታይ ካጠገቧ ያለችውን ሌላኛ የተሻለች ተማሪ ባደጉት ሀገሮች እንኳን የልጆችን የትምህርት ሁኔታ በጣም የሚፈታተን ነገር ነው። ልክ ነው፣ በጣም ይፈታተናል። ምክንያቱም እንኳን የንጽህና መጠበቂያ መሳሪያ ቀርቶ እሱን ብታሟየላቸው ከዛም በላይ እንኳን ልጆቹ ፍላጎት አላቸው። እድሜያቸው ነው ቆንጆ መሆን መታየት ይፈልጋሉ። ጥሩ ልብስ መልበስ ይፈልጋሉ። አንዳንድ ጓደኞቻቸው መምሰል ይፈልጋሉ። ጓደኞቻቸው ጋር መስተካከል ይፈልጋሉ። ፀጉራቸው መተኮስ ይፈልጋሉ። በጣም የተለያየ ነገር አለው እና እንደውም አንድ ጥያቄ አስታወስሽኝ። ለየት ነበርሽ ሲያቀርቡላት ነበር። እንዴት ነው አንቺ አካል ጉዳተኛ ነሽ በጣም ከሴትም በላይ ያው፣ አካል ጉዳተኛ መሆን ደግሞ እንትኑን ጥቃቱንም ችግሩንም ሁሉ ነገር መልቲፕላየር ወ ያበዘዋል። እና እንዴት ቻልሽው ሲሏት ቻሌንጅ በጣም ጥሩ ነው፣ ወይም ደግሞ እንደዚህ አይነት አስቸጋሪ ሁኔታ ውስጥ መግባትን እንዳትጠሉን ያለቻቸው። አስቸጋሪ ሁኔታ ውስጥ መግባት በራሱ ተፈትናችሁን እንድትወጡ ያደርጋቸዋል። ወርቅ እንኳን በሳት ካልተፈተነ ወርቅ መሆን አይችልም። የት ነበርሽ፣ በተደጋጋሚ የምትለው ነገር ነው። በእኛ ፕሮግራምም ብዙ ጊዜ እንግዳ አሁን ያቀርባለች እና ይሄን እሷ ያላትን የእሷን የአይነ ስውርነት ሁኔታ እንደ እንደ ፈተናም ሳይሆን እንደ አዲስ እድል አዲስ ጎዳና እንደ ከፈተላት አድርጋ ነው የምትመለከተው። በተለየ በጠንካራ መንገድ ነው የምታየው። እሱ ልል ብዬ ነው ጠቅ በትክክል በትክክል ና ልጆቹን የትኛውን የሚያጋጥማችሁን ነገር ልክ የምትበረቱበት ሌላ አዲስ ጉልበት የሚሰጣችሁ ሌላ አዲስ መንገድ የምታዩበት እንጂ ወደ ኋላ የሚያስቀራችሁ እንዳታረጉት። እንደውም እንደዚህ አይነት ነገር ባይኖርባችሁ ሕይወት ዝም ብላ የምትቀጥል አይነት አትሆንም፣ አጣፍጥም ያለ ያለ ትግል አጣፍጥም ነበር ያለቻቸው እና የተለያዩ ቻሌንጆች አሉባቸው ልጆቹ። እነሱን ሁሉ ያነሳሉ፣ ይጠይቃሉ። ጥሩ ነገር ምንድን ነው አሁን በእንደዚህ አሁን በእንደዚህ አይነት ፕሮግራም ልጆችን ስታበቂ ወይም ደግሞ ምክር ሲያገኙ ድጋፍ ሲያገኙ የመናገር ነገራቸው ይጨምራል፣ የመጠየቅ ፍላጎታቸው ይጨምራል። ይጠይቁ ደግሞ ነው የሚያውቁት። አንድ ሰው ካልጠየቀ ማወቅ አይችልም። እና እፍረታቸው፣ ማፈራቸው፣ አሰርቲቭ አለመሆናቸው ወይም ደግሞ የሚፈልጉትን ነገር ከመጠየቅ ወደ ኋላ ማለታቸው እየቀነሰ እየቀነሰ እየቀነሰ ይመጣል ማለት ነው በጊዜ ስለዚህ ይሄ የእኛ ፕሮግራም ተከታታይነቱ ትሬኒንጎቹ ልጆቹን ተናጋሪ እንዲሆኑ፣ አስተዋይ እንዲሆኑ፣ ጥያቄዎችን እንዲጠይቁ እያደረገ ያመጣቸዋል። በጓደኞቻቸው ደግሞ ይደገፋሉ በምክር። ከዛ በኋላ ደግሞ እንደዚህ አይነት ትልቅ ሴቶች ሲመጡ ለነሱ የሚፈልጉትን ነገር የሚፈልጉትን ጥያቄ ያቀርባሉ። እና ዋናው ግን ትልቁ ትልቁ ጥያቄ የአመለካከት ጥያቄ ነው። የአስተሳሰብ ጥያቄ ነው። የሴቶች ትምህርት ያን ያህል ማህበረሰቡ የሚጠብቀው ወይም ደግሞ በትልቅ ደረጃ ስሎ ያስቀመጠው ስላልሆነ ከአንደኛ ደረጃ እየቀጠለው ወደ ሁለተኛ ደረጃ እስከ ሶስተኛው ደረጃ ድረስ እስከሚመጣ ድረስ ትልቅ ፈተና ያለበትና ከሴቷም ብዙ የሚጠበቅባትም ስላልሆነ በሶሳይቲ በማህበረሰብ ደረጃ ልጆቹ እንዳይበረታቱ ትልቅ እንቅፋት ይሆናል። እና እንዴት ያንን ችላችሁ በትምህርታችሁ ጎብዛችሁ እዚህ ደረሳችሁ ነው የሁሉም ጥያቄ እንዴት ያን ሁሉ መሰናክል አልፋችሁ አትችሉም ምን አልፋችሁ ለዚህ በቃችሁ የሚል ጥያቄ ነው ያላቸው። እና ያው የተመለሰላቸውን መልስ ደግሞ ቅድም ልነግርሽ እንደሞከርኩት የትኛውንም የሚያጋጥማችሁን አደጋ የሚያጋጥማችሁን ችግር አዲስ መንገድ እንደሚከፍትላችሁ በር አድርጋችሁ አስቡት፣ ያ በጣም ይረዳችኋል የሚል መልስን ነው የሚያገኙት። ብዙ ጊዜ ከተለያዩ ሰዎች ተማሪዎቹ ላይ ካሉት ችግሮች ካሏቸው ፍላጎቶች ች ከዘረዘርሻቸው፣ በተጨማሪ እንደውም ባለፈው የወጣቶች ፕሮግራም ላይ ያቀረብነው አንድ ዝግጅት ነበረ። ይኸውም የሴቶች ልጆች የንጽህና መጠበቂያ ችግር በየወሮ የሚያስፈልጋቸው ምን ያህል ከባድ እንደሆነ በመግለጽ አንድ የአዲስ አበባ ዩኒቨርሲቲ መምህር እና በሁለተኛ ደረጃ መምህር የሆኑ ባለቤታቸው ሆነው የሚሰሩትን ስራ አስተዋውቀን ነበረ። ሴቶች ልጆች የራሳቸውን የንጽህና መጠበቂያ ከተለያዩ ጨርቆች እያዘጋጁ በየጊዜው ሊጠቀሙባቸው እንደሚችሉ ያን ችግር በተመለከተ የንጽህና መጠበቂያ ብለሽ ያነሳሽው ነገር ስለነበረ ነው። አብነት፣ እሱ ችግር ምን ይመስላል በዩኒቨርሲቲ ተማሪዎች አካባቢ? አዎ፣ ይሄ ከምን ጋር የተያያዘ ነው? ከመግዛት አቅም ጋር የተያያዘ ነው። እንደሚታወቀው ያው ልጆች ዩኒቨርስቲ ሲመጡ በሁለት አይነት መንገድ ነው። አሁን ለምሳሌ አንድ ዩኒቨርሲቲ ሲመደቡ ወይ ዩኒቨርሲቲ ውስጥ ይኖራሉ እዛው ይመገባሉ፣ ወይ ደግሞ እቤታቸው ይመገባሉ። እቤታቸው ለትምህርት ነው የሚመጡት ማለት ነው። እና በተለይ ደግሞ ከዚህ ከሩቅ ቦታ ከገጠሪቱ ኢትዮጵያ የሚመጡ ልጆች ወደ ዩኒቨርሲቲዎች የሚላኩ ልጆች ምን አይነት ነገር አለ እኛም ባደረግ ነው መጠይቅ ቤተሰብ ልክ ወደ ዩኒቨርሲቲ ሲመጡ በቃ አሁን ልጅቷ ዩኒቨርሲቲ ገብታለች ራሷን ችላለች መንግስት ነው የሚያስተምራት የሚባል አመለካከት አለ። እና ለነሱ ልክ የከተማ እናትና አባቶች እንደሚያደርጉት የገንዘብ የኪስ ገንዘብ የመላክ የንጽህና መጠበቂያ ነገር የመግዣ ገንዘብ የመላክ ሁኔታዎችን አናይም። ስለዚህ እነዚህ ልጆች በጣም ይቸገራሉ ማለት ነው። አንዳንድ ጊዜ ጓደኞቻቸው እየረዷቸው፣ ጓደኞቻቸው እየሰጧቸው የሚኖሩ ልጆች አሉ። ዩኒቨርሲቲዎች ደግሞ አሁን በዚህ ሰዓት ይሄን ችግር ስለተረዱት የተለያዩ ኦርጋናይዜሽኖችን ወይም ደግሞ ድርጅቶችን ልክ እንደኛ አይነት ድርጅቶችን ጋር አብረው በመስራት ልጆቹ የንጽህና መጠበቂያ መሳሪያ እንዳገኙ ያደርጋሉ ማለት ነው። ለአንድ ሴት ተማሪ የወር አበባዋ በመጣ ጊዜ የንጽህና መጠበቂያ ሞዴስ አለመኖር ማለት ትምህርት ቤት ክላስ መቅረት ማለት ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ስርጭት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የምናስተናግዳችሁ ሄኖክ ሰማግዚርና ቆንጂት ታየ ነን። የስቱዲዮ እንግዳ ሰዓታችን ነው አሁን። አንድ ወጣት ሙዚቀኛ ይዞ ቀርቧል። ሄኖክ ቆንጂት፣ አስቀድመን ዘሙዚቃውን አንድ ሙዚቃ ልቤ ነዶን አሰምተናል። ተመስገን ገብረ እግዚአብሔር ተሙ በስቱዲዮ አብሮን ያመሻል። እዚህ በስቱዲዮ እንግዳ ይዣለሁኝ ተመስገን ገብረ እግዚአብሔር ተሙ በሚል ስሙ ነው የሚታወቀው ወጣት ኢትዮጵያዊ ሙዚቀኛ ነው እዚህ በሰሜን አሜሪካ የሙዚቃ ስራዎችን በማቅረብ ላይ ይገኛል። በዋሽንግተን ዲሲም ባለፉት ሳምንታት ዝግጅቶችን ሲያቀርብ ቆይቷል። እንግዲህ ዛሬ የስቱዲዮ እንግዳችን ሆኖ ስለ ሙዚቃ ስራዎቹ እንዲሁም ደግሞ ስለ ግል ሕይወቱ እንወያያለን። ጥያቄዎችም አሉ፣ የተሰበሰቡ ጥያቄዎች እነሱን ጥያቄዎች እንጠይቀዋለን። መልካም ቆይታ አድማጮች ከተመስገን ገብረ እግዚአብሔር ጋር። I need be I ከአንደና መጣ እንግዲህ፣ በቅድሚያ ዋሽንግተን ዲሲ በብርድ ወቅት ነው የመጣሁ። ብርዱ እንዴት አደረገ? በጣም ቆንጆ ነው። የገባሁት እዚህ ፌብራሪ 11 አካባቢ ፌብራሪ 10 11 አካባቢ ነው ያሁን። በገባሁበት ቀን ግን እንደ እድል ሆኖ በጣም አሪፍ ነበረ። ትኑ ወይዘሮ በጣም ጥሩ ነበር። አሁ እንዲያውም ከመሞቁ የተነሳ በፒክአፕ ነው ከተማ ውስጥ በፈረሶች በጋሪ ታጅበን እንዲያውም እኔ የጊዮርጊስ ሰፈር ልጅ ነበር እንዴት ነበር አቀባበሉ በጣም ቆንጆ ነበር እንዳያችሁት ነው እንግዲህ በጣም ደስ ይላል እንግዲህ ሙዚቃ የመጀመሪያ ጊዜ ነው እዚህ በሰሜን አሜሪካ ስራዎችን ስታቀርብ የመጀመሪያ ጊዜ ነው አሜሪካ ስመጣ የመጀመሪያ ጊዜ ነው እንዴት አገኘኸው ሀዋርድ ቲያትር ነው ሀዋርድ ቲያትር እንግዲህ ብዙ ሰው እንደሚያውቀው ታሪካዊ የአፍሪካን አሜሪካን ታሪካዊ ተቋም ነው። እዛ ውስጥ ነው ያቀረብከው። የሙዚቃ ዝግጅትን እንዴት አየው? ጥሩ ባንድ ነበረ፣ እኔም ነበርኩ። በነገር በጣም ቆንጆ ነበር። ያው ከታሰበው በላይ ነበረ። እንደውም ትንሽ የአየሩ ሁኔታ አስፈርቶን ነበረ። ቀዝቃዛ ቀን ነበረ፣ በጣም በረዶ ነበር እና ከጠበቅነው በላይ ነው እና በዚህ አጋጣሚ ዲሲ ላሉ ኢትዮጵያኖች እና እዛም ለተገኙ አድናቂዎቼ በጣም እስካኔ ላስተላልፍ ወዳለሁ። ምሽቱ እንግዲህ በአንዱ በጣም ጥሩ ነበር ብያለሁኝ። አንተም በፍጹም ደስታ በሙሉ ልብህ ነበረ ልቤ ነዶ ስትል ነበረ። በበረዶ እንዴት ነው ልቤ ነዶ ያስኬዳል። ትንሽ ቀዝቀዝ ያደረገውውቅ ነገሩ ከበረዶ መጥቶ ሰው ሙሉ ልቤ ነዶ ሲል ነበረውቅ እስቲ ስለ ሙዚቃ ስራዎች እንነጋገር። መቼ ነው ወደ ሙዚቃ ስራ የመጣ ወደ ሙዚቃ የገባሁት አንድ ቢያንስ አንድ ስምንት አመት ሰባት አመት ሆኛል። ከዛ በፊት ደግሞ በተወዛዋዥነት ነበር እሰራ የነበረው ማለት በአጠቃላይ የአስራ ሰባት አስራ ስምንት አመት ልጅ ሆኜ የገባሁት ወደ ሙዚቃ ወደ ሙዚቃ። አሁን እድሜህን አልጠይቀም ስንት ሆነ አሁን? ሀያ አምስት አመት ሀያ አምስት አመት ይ እንዴት ነው እንግዲህ በፊት አስቀድሞ ወደ ሙዚቃ ስራ ለመግባት ኢንዱስትሪ አሁን ክፍት ነው። እንዴት ነው አሁን አንተን መሰል ወጣት ሙዚቀኞች ወይም ደግሞ በውዝዋዜውም ቢሆን ለመግባት በሚፈልጉ ጊዜ ቀላል ነው? ጥሩ ስራ ይዘ ከመጣ ቀላል ነው ብዬ ነው የማስበው። ምክንያቱም ብዙ አሁን ራስህን ማስተዋወቂያ መንገዶች ብዙ መንገዶች የመጡ ነው፣ ከኢንተርኔት ጀምሮ እንደ ዩቲዩብ አይነት ነገሮች እንደዚህ አይነት ነገሮች ስላሉ ከሰው ጋራ ጥሩ ስራ ነው የሚያገናኘና ጥሩ ስራ ከሰራ። ምንም የሚከብድ ነገር የለም ብዬ ነው የማስበው። እንዴት ወደዛ ገባ ወደ ሙዚቃው ዝንባሌ እንዴት እንዴት መጣ? መጀመሪያ ከልጅነቴ እኔ ሌላ ስራ አልሰራውም ከትምህርት ቤት በኋላ ወደ ሙዚቃ ነው የገባሁት። ያው አካባቢ ላይ በምታገኘው አክሰስ ነው የምትጀምረው። እኔም ደግሞ አካባቢ ላይ በነበረ የቀበሌ ኪነት ነበረ የጀመር ነው

ተበታትነናል። እኔ እኛውን ያለውት አሉ። ሌሎችም ግን በአብዛኞቹ የተለያየ ግማሹ ባንክ ውስጥ የሚሰሩ ጓደኞች ያሉ፣ ግማሹ ደግሞ ሌላ ብቻ ተበታትናል። አትገናኙ? የባንክ የሚሰራውን ቢሆን ከረባቱን አድርጎ መጥተዋል። እንገናኝ። አመት ባል ሲሆን ብዙ ጊዜ ለኮንሰርት ወጣለሁ። አልኖርም ና ግን እንደዚህ በምኖርበት ሰዓት የበዓል ጊዜ ምናምን ምናምን እንገናኛ እንሰባሰባለን። ቅድም ኢንተርኔት መኖሩ በተለይ ዩቲዩብ መኖሩ ሙዚቀኞች በተለይ ስራቸውን ለህዝቡ ለማቅረብ በፊት የነበሩ የሙዚቃ ኢንዱስትሪውን እንግዲህ ሬኮርድ ካምፓኒዎች አሉ ይህን የሚሰሩ ከእነሱ ውጭ እንዲያው ስራውን ሰርቶ ለህዝብ መቅረብ ይችላል፣ ና ህዝቡ ከወደደ ደግሞ ስራውን ለመመልከትም ይቻላል። ስትል ነበር እስቲ ንገረኝ፣ ያንተ ልምድ ምን ነበረ? እንዴት አደረግ? ምንድን ነበረ ያደረግከው? የትኛውን ዜማ ይዘ ወጣ? የእኔ መጀመሪያ ሙዚቃ እንግዲህ አልችልማ ነው እሱ የመጀመሪያ ሲንግሌ ነው፣ ከነ ክሊፑ ነው የተለቀቀው። አውቀዋለሁ። አልችልማ፣ አልችልማ በዜማ ካልሆነ ላይገባኝ ይችላል። ለማዘፈን ነው ልታዘፍነኝ ነው ግዴ። ለሚቆይ እሱ ና ላስረዳ እንትል እሱን ቀጥታ ወደ ሚዲያዎች እዛ ወደ ነበሩ ሚዲያዎች ሊሰጠ ነው ግን ውጭ ላለው ደግሞ ህብረተሰብ ደግሞ ቶሎ ኦን ታይም ለማግኘት ዩቲዩብ ይረዳል። እና ቶሎ ውጭ ላለው ሰው ደግሞ ለማድረስ የሃኖ ተጠቅሚ ያለው ዜማውን ሄድክና ስቱዲዮዎች አሉ። ሄደህ እንዲያው ማንም አንድ ወጣት ምን ያህል ነው የሚያስከፍልሁ ለምሳሌ ሄጄ ሙዚቃ ልቅረጽ በምትል ጊዜ እንግዲህ ይህን ጥያቄ የምንጠይቅ ምንድን ነው እንዳንተ በዛን ጊዜ የነበሩ ወጣት ሙዚቀኞች አሉና ቁጭ ብለው ሲያስቡት እሺ፣ ምን ያህል ገንዘብ ነው የሚያስፈልገኝ፣ ምንድን ነው ማንን ነው ማወቅ ያለብኝ ብለው ያስባሉ። ያንተን ልምድ ንገረን እስቲ። የእኔ ልምድ ያው፣ እንዳልከው ይሄ ነገር ይጠቅማል ሰው ማወቁ። ግን ደግሞ ዋናው ነገር መፈለግ ነው መጀመሪያ። ፍላጎቱ ካለ ሁሉም ነገር ሰውም ፍላጎትህን ሲያይ ሊተባበርህ የሚችለው ነገር ካለ ይተባበረሃል። ዋናው ነገር ፍላጎት ነው። ከዛ በመቀጠል ያው ልጆቹም እነዛ ሙዚቀኞቹም አሬንጀሮቹም ስራቸው ይሄ ነው የሚተዳደሩበት ነገር ይሄ ስለሆነ የግዴታ መክፈል አለ አለብ ስለዚህ ለዛም ወጪ ያስፈልጋል ግጥምና ዜማም ደግሞ የሚተዳደርበት ሙያ ያህ ስለሆነ ሰውየው ከፍለህ ነው የምትወስደው ከሱ ትጽፋለህ ግጥምና ዜማ አሁን እጽፋለሁ አልበሜ ላይ ኮረውብሽ አልበሜ ላይ ሁለት ዜማ ነበር አሁን ግን የ የመስቀለት ማታ የሚለውን ኩራገኛ ሙዚቃዬን እኔ ነኝ ግጥምም ዜማ ም የሰራሁት እስቲ ስለ ኮራ ሁብሽ ንገረኝ። እንግዲህ አልበም ማውጣት ኢትዮጵያ ውስጥ የሙዚቃ አልበም አስቀድመህ ነጠላ ዜማዎችን አውጥተህ ነበር፣ የትኞቹ ናቸው? እንዲያው ለምሳሌ እንዲያው በጠይቅህ የትኛው ዜማ ነው አንተን ህዝብ ዘንድ ህዝብ ፊት ይዞህ የቀረበውና ተወዳጅ እንድትሆነ ያደረገ? እኔ ሶስቱ ሲንግሎችን በስድስት ወር ጊዜ ውስጥ ነው የለቀቅኳቸው። ሶስት ሲንግሎች በስድስት ወር፣ በሁለት በሁለት ወር ነው የተለቀቁት። ሶስቱ መኮልነ የደረሱት ይሳወቃል። እና ይህኛው ይበልጣል ይህኛው ይህኛው ብዬ አላቅም። አንድ ወቅት ላይ ስለነበር መጀመሪያ ያው አልችልማ ነው፣ ሁለተኛ ሲያሲ ነው፣ ሶስተኛ መድሀኒት የፍቅር I don't get so am a stop Ben sabıap ya ሶስቱም በጣም ለእኔ አሪፍ ፊድባክ ነበር። አሁን ሰው ተሙ ሲል ተመስገን ሲል ማንን ያስታውሳል? የትኛውን ዜማ? የቅርብ ጊዜው ልቤ ነዶ ስለሆነ ልቤ ነዶ ነው። ሰው በቅርብ ጊዜው የነበረው ልቤ ነዶ እኮ ልቤ ነዶ እኮ በዛ ነው የተሰየመው። እሱን ዜማ እንዴት እንደሰራኸው እስኪ ንገረኝ። እሱ ዜማ የእኔ አይደለም የአቤል ሙሉ ጌታ ይባላል አቤል ሙሉ ጌታ ድምጻዊ ማለት ነው ግጥሙም ዜማ ሱ ነው ከሱ ነው የወሰድኩት አሬንጅመንቱን ደግሞ ሄኖክ ነጋሽ ነው የሰራው እንግዲህ እድገት ይታያል የሙዚቃ ኢንዱስትሪው ላይ በተለይ የሪኮርድ ኩባንያዎች በስፋት አሉ ስቱዲዮዎች አሉ ወይ እስቲ መሰረተ መሰረተ ልማት ነው የሚሉት ግን ኢንፍራስትራክቸሩ የሙዚቃ ኢንፍራስትራክቸሩ ምን ይመስላል አሪፍ እየሆነ ነው አሁን። እውነት ለመናገር ጥሩ ነው ያለው፣ ከጊዜ ጊዜ እየተሻሻለ እየተሻሻለ እየሄደ ነው። ስፔሻሊ አሁን ውጭ ያለው ህብረተሰብም የራሱን ባህል ይፈልጋል፣ የራሱን ነገር ይፈልጋል። እሱን ደግሞ በአግባቡ እያገኘ ነው ብዬ አስባለሁ። ሙዚቀኛውም ደግሞ ይሄ ነገር ይሄን ነገር ተረድቶ ለሰቡ ምን ሆኖ መቅረብ እንዳለበት እየገባው ነው ያለው አሁን ብዬ አስባለሁ። ስለዚህ ከእለት ከአመት አመት እየተለወጠ ነው ኢንዱስትሪው አሁንም ኦንላይን ማርኬት የጀመሩ ደግሞ ግለሰብ እንትኖች አሉ። እንደዚህ አሪፍ ዘፈን እንደዚህ ዜማዎች ይሸጣሉ። እዛ ጋር አሁን ያንተ ዜማዎች ለምሳሌ የተሸጠው ኪስ ውስጥ የገባ ገንዘብ አለ ከእነዚህ ኩባንያዎች? እኔ የለም፣ እኔ ጋር የገባ ገንዘብ የለም። ግን ሙዚቃህና ፎቶግራፍ ግን በነህ ገጾች ላይ ይታያል። እኔ አይቻቸዋለሁ። እኔም ሰው ነግሮኝ፣ እኔ እንደውም አላየሁትም ነበር መጀመሪያ አየሁትኝ። ግን ምን እድል ፈጠሩ? ግን አሁን ለምሳሌ እንደው ብታስበው ከዚህ ቀደም ያው ወይ ካሴት ወይ ሲዲ ትለቅና ከዛ እየተዘዋወርክ በየክፍለ ሀገሩ ውጭ ሀገርም ቢሆን አልፎ አልፎ የሙዚቃ ስራዎች ማቅረብ ነው። አሁን ግን የተለያዩ በተለይ በማህበረሰብ ድረገጾች ሶሻል ሚዲያ ላይ ፌስቡክ፣ በትዊተር፣ ኢንስታግራም መልእክት በጣም በፍጥነት ማለፍ ጀምሯል። ዩቲዩብ የፈጠረው እድል አለ ምን ያህል ቀለል አድርጎታል? ወይም ደግሞ ስራውንስ ምን ያህል ለውጦታል ትላለህ አንተ? ሰው ጋር ቶሎ በጊዜ እንዲደርስ ማለት ስራው እንደተሰራ ሰው ጋር በአቋራጭ መንገድ እንዲደርስ ነው ያደረጉት። ማለት ሁሉም አሁን በየቤቱ ሆኑ አሁን የተለቀቀ ነገር ኢንፎርም ከተደረግ አንተ ሰው ቢነግርህ ሰርች አድገ ማግኘት ይችላል። ቤት ቤትም ሳትሄድ ማለት ነው። እና ይሄ ነገር በቀላሉ ሰው ጋር እንዲደርስ በፍጥነትና እና ቀለል ባለ ግን በሌላው ደግሞ ገልብጠህ ስታስበው እናንተ በሪኮርድ ሽያጭ ነው የምትተዳደሩት። የሙዚቃ ስራዎቻችሁንም ማሻሻል ከፈለጋችሁ የገንዘብ አቅም ያስፈልጋል። የተሻለ ሙዚቃ ለመስራት የተሻለ ገንዘብ ያስፈልጋል። ምንም ጥርጥር የሌለው ነገር ነው ይሄ። ስለዚህ የኮፒራይት ጉዳይ ይነሳል። ከዚህ ጋር ተያይዞ አንተ የሰራው ሙዚቃ አንድ ሰው አንስቶ ዩቱብ ላይ ይለጥፈዋል፣ ሰው ሁሉ ያን መመልከት ይችላል። አንድ ሲዲ የገዛ ሰው ዩቱብ ላይ ይለጥፈዋል። እንዴት ነው እሱ ገበያችሁንና ስራችሁን በተለይ ጥሩ ስራ ለመስራት ምን ያህል አስቸጋሪ ያደርገዋል? እንዳልከው ደረጃውን የጠበቀ ነገር ለማድረግ ማውጣት አለብህ። ግን አሁን ምንድን ነው ተርና አድርጎ የሚመጣውን ነገር እኛ ጋር ደግሞ ሲታይ አሁን በእንደዚህ ኤሌክትሮኒክስ ሚዲያ ላይ ያሉ ነገሮች አሁን እየሰሩ አይደለም። ኢትዮጵያ ውስጥ ላለ ሙዚቃ ሲሸጣሉ ታያቸዋለ፣ ጥሩ ማርኬት አላቸው ብዬ አስባለሁ ግን ከአርቲስቱ ጋር ያላቸው ኮሚኒኬሽን ምን ያህል ነው፣ እኔ አላውቅም። ስለዚህ ቢሆንና አሁን ልክ ይሄ እንደተፈጠረው ለአርቲስቱም ደግሞ የሚገባውን ነገር የሚያገኝበት ነገር ቢፈጠር ሙዚቃውም ያድጋል፣ አርቲስቱም የተሻለ ነገር ይዞ ይመጣል። እንደዛ እያለ ኢንዱስትሪ ያድጋል ማለት ነው። እንግዲህ ከዚህ በኋላ ሊፈጠር የሚችል ነገር ካለ አላውቅም። እስካሁን ድረስ ግን አላውቅም። አንድ ዜማ ትጋብዛለህ፣ ለተከታታዮቻችን፣ እንደዚሁም በሬዲዮ ለሚያዳምጡን አድማጮቻችን። ከዛ በኋላ የጥያቄና መልስ ክፍል ይሆናል የሚቀጥለው። የትኛውን ዜማ ልጋብዝ? የመጀመሪያ ሲንግል፣ የመጀመሪያው ሲንግል ፍቅር ለሰጠኝ ፍቅር እሰጣለሁ፣ ለታመንልኝ ሰው እታመናለሁ፣ ግን በምድር ላይ I am at the first time the i የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮች የምሽቱ እንግዳችን ተሙ ተመስገን ገብረ እግዚአብሔር እዚህ በስቱዲዮ አብሮን ያመሻል። ተከታዩ ውይይታችን የሚሆነው ለነገሩ ተመስገንን ነው ስንጠይቀው የምናመሸው የጥያቄና መልስ ዝግጅት ነው። ጣቢያችን እንግዲህ ተመስገን የዜና ጣቢያ ስለሆነ በታሪክና ወቅታዊ ዜናዎች፣ ወቅታዊ ጉዳዮች ላይ ነው የምናተኩረ የሚሆነው። ዝግጁ ከሆንክ እንግዲህ ዝግጁ ነን በለንና ወደ ጥያቄና መልሶ አምስት ጥያቄ ነው ከአስር ይታረምልሃል። ይቻላል። እንቀጥል። አዎ፣ እንግዲህ ከ1900 ጀምሮ በተከታታይ ኢትዮጵያን ለአንድ አመት ከአንድ አመት ጊዜ በበለጠ የስልጣን ዘመን የመሩ መሪዎች ሶስት ትጠቅስልኛለህ ከቻልክ፣ ሁሉንም ከ1900 ጀምሮ ኢትዮጵያን ከአንድ አመት ጊዜ በበለጠ ጊዜ የስልጣን ዘመን የመሩ መሪዎች ነው የምጠቅሰው፣ ከቻልክ ሶስት ካልሆነ፣ ከ1900 እስከ አሁኑ ድረስ። እሺ፣ ያው እድሜን ያማከለመ ጥያቄ አይደለም፣ ግን በታሪክ ታሪክ ለመማር እድሜ ያስፈልገውም። ቀጥል። ምኒልክ፣ ኃይለ ሥላሴ፣ መንግስቱ፣ መለስ ዜናዊ፣ የአሁኑ ኃይለ ማርያም። መልካም። ከእነዚህ መሪዎች ደግሞ በቀጥታም ሆነ በትዳር ዝምድና ያላቸው የትኞቹ ናቸው? ሁለት ወይ ሶስቱን ከጠቀስክ ይበቃል በቀጥታም ሆነ በትዳር ዝምድና ያላቸው የትኞቹ ናቸው? ብዙ አሉ እዚህ ጋር። ለነገሩ መልሱን ወደ በኋላ የምንሰጠው ይሆናል። አጼ ምኒልክ፣ ልጅ እያሱ፣ ንግስት ዘውዲቱ፣ አጼ ኃይለ ስላሴ እነዚህ አሉ። በዝምድና የተያዙ ናቸው እነዚህ ከነዚህ መሪዎች የውትድርና ትምህርት ወይም ስልጠና የሌላቸው የትኞቹ ናቸው? አስብበት በፍጹም እንደዚህ አይነት እንትን ነገር ብዙ አይደለም። አስብበት፣ ግን የአሁኑ ጠቅላይ ሚኒስትር የወታደራዊ ትምህርት ያላቸው ይመስላል። የማላቀውን ነገር ከምል በቂ ሀንድረድ ፐርሰንት ብናገር ጥሩ ነው። ስለዚህ ስለ ማላቀው ነገር መንካት ጥሩ አይደለም። መልካም። ንግስት ዘውዲቱና ኃይለ ማርያም ደሳለኝ ናቸው። አሁን ይህን ታውቀዋል። አራተኛውና አምስተኛውን ጥያቄዎች በደም ነው የምታውቃቸው። ከእነዚህ መሪዎች መካከል በስማቸው ዜማ የተዜመላቸው የትኞቹ ናቸው? ሚኒሊክ፣ መሰለኝ። ማን ያዜመላቸው? አንተ ከምታስታውሰው ምን ምን ብሎ? ሚኒሊክ ተቆርሰው፣ ኃይለ ስላሴም ተዚህ ሞላቸው። ከነዚህ መሪዎች በሁለት መሪዎች ስም ወይም በስልጣን ዘመናቸው ላከናወኑት ከተደረጉ አሁን ሁለቱን ገልጸሃል። አንድ ኢትዮጵያዊ አዚሞላቸዋል። ማን ያዜመላቸው? ሙዚቃዎቹ ሴትኞቹ ናቸው? ቴዲ አፍሮ ነው። ቴዲ አፍሮ ነው። ዜማዎቹ ምንድን ናቸው? የጠቀስኳቸው ናቸው። ኃይለሥላሴ እና ጥቁር ሰው፣ ጥቁር ሰው ናቸው። በጣም መልካም። የቴዲ አፍሮ አድናቂ እንደሆነ ስለሰማሁ ነው። ቴዲ አፍሮ ታሪክ ይወዳል፣ ከዛም አልፎ ደግሞ ስለ ታሪክም ያዜማል። ተመችቶኛል። እናመሰግናለን። እንግዲህ ውጤቱን አድማጮች የሚያዩት ይሆናል። سمت لي وينيها بتجار ويني بتجاري ملسولة بتجار بتجمع ليش لا بتجع بجر لا بتجاوب لا بتجع بالجر ولا بتجاوب لا بتجع بالجر አድማጮች የመስታወት ዝግጅት ወደ መገባደዱ ተቃርበዋል። በዝግጅቶቻችን ላይ ያላችሁን አስተያየቶች ላኩልን። የስልክ ቁጥራችን 202 205 9942 የውስጥ መስመሩ 14 ነው። ያለፏችሁን ዝግጅቶች ደግሞ በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በተንቀሳቃሽ በሞባይል ስልካችሁ ከፈለጋችሁ ደግሞ የቪኦኤን አፕ ዳውንሎድ በማድረግ መከታተል ትችላላችሁ። በፌስቡክና በትዊተርም አለን። ቪኦኤ አማህሪክ ብላችሁ ተከተሉን። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የምሽቱን ዋና ዋና ዜናዎች እናሰማችኋለን። እስከዚያው ግን በዚህ በስቱዲዮ አብሮን ያመሸውን ከሄኖክ ጋር ያመሸውን ተሙን አንድ ተጨማሪ ዜማ ሄኖክ ይዞልናል ብዬ ተስፋ አደርጋለሁ። ሄኖክ በዜማው ወደ ዜና አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ባለፈው ሐሙስ በኬንያ ጋሪሳ ዩኒቨርሲቲ 148 ሰዎችን ከገደሉት የአልሻባብ ታጣቂዎች አንደኛው የኬንያ ባለሥልጣን ልጅ መሆኑን ፖሊሶች አረጋግጠዋል። የሀገር አስተዳደር ሚኒስቴር ቃል አቀባይ ወንዳ ጆካ ዛሬ እንደተናገሩት ባለሥልጣኑ ቀደም ብለው ልጃቸው መሰወሩን ገልጸው ነበር። የባለሥልጣኑ ልጅ መሆኑ የተረጋገጠው አብዱራሂም አብዱላሂ ሐሙስ ዕለት ከተገደሉት አራት አጥፍቶ ጠፊ ታጣቂዎች አንደኛው ነው ተብሏል። ዛሬ ማዕከላዊ ካይሮ ከተማ አቅራቢያ የደረሰ የቦምብ ፍንዳታ አንድ ድልድይ መምታቱና በትንሹ ለአንድ ሰው ሕይወት መጥፋት ምክንያት እንደሆነ የግብፅ ባለሥልጣናት አስታውቀዋል። የቦምቡ ጥቃት ሰለባም የፖሊስ መኮንን ነው ተብሏል። በባለሥልጣናቱ ማብራሪያ መሠረት ፍንዳታው የደረሰው ለድልድዩ ቅርበት ባለው የፖሊስ ፍተሻ ኬላ ላይ ነው። ድልድዩ ሁለቱን የካይሮ እህትማማች አማጅ ከተሞች ጂዛንንና ዘማለክን ያገናኛል። የየመን ሁት ሽምቅ ተዋጊዎች የደቡባዊቷ የአደን ከተማ ይዞታቸውን በማስፋት ቀጥለዋል። ይሄ የሆነውም በሳዑዲ አረቢያ የሚመራው የአረብ አገሮች የአየር ድብደባ ባላቋረጥበት ሁኔታ ነው ተብሏል። ዜናው አበቃ። የአሜሪካ ድምፅ ሬዲዮ በ19 በ21 እና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ አራት ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጅት ታዬና ሄኖክ ሰማእግዜር ነን። ሰላም፣ ደህና ደሩ።